boys of america ባለፈው ሳምንት ውስጥ በሜሪላንድ ክፍለ ግዛት በሲልቨር ስፕሪንግ ከተማና ቨርጂኒያ ክፍለ ግዛት ውስጥ በሚገኙ የኢትዮጵያውያን የገበያ መደብሮች እና ምግብ ቤቶች ላይ ማንነታቸው እስካሁን በውል ባልታወቁ ሰዎች ጥቃቶች የተፈጸሙ መሆናቸውን ባለቤቶቹ ለአሜሪካ ድምጽ ተናግረዋል። ጥቃቱን አንዳንዶቹ የተለመደ ተራ ዝርፊያ ቢሉም፣ አንዳንዶቹ ግን ከዝርፊያ የዘለለ ዓላማ ሊኖረው ይችላል ይላሉ። በተለይ ቨርጂኒያ ውስጥ ያነጋገር ናቸው አንዳንድ የንግድ ድርጅት ባለቤቶች በተመሳሳይ ቀንና ሰዓት ውስጥ በኢትዮጵያ ኢትዮጵያውያን በኤርትራውያን፣ ግብጻውያንና ሱዳናውያን እንዲሁም በሌሎች የማህበረሰብ አባላት ንብረት በሆኑ ድርጅቶች ላይ የተፈጸመ መሆኑን ነው ያስረዱት። ደረጀ ደስታ ከነኚህ ጉዳት ከደረሰባቸው ድርጅቶች ባለቤቶች አንዳንዶቹን አነጋግሮ ተከታዩን አጠናቅሯል። ወይዘሮ ኤልሳ በሪሁን በሜሪላንድ ሲልቨር ስፕሪንግ የሚገኘው የወሰን የለሽ ገበያ ባለቤት ናቸው። በሜሪላንድ እና ቨርጂኒያ ካነጋገርናቸው ውስጥ የመጀመሪያው ድርጊት የተፈጸመው በሳቸው የንግድ ድርጅት ላይ ይመስላል። ድርጊቱ በተፈጸመ ማግስት ስለሆነው ነገር እንዲህ ይላሉ። ከኦፊሰሮች ጋር መጣን፣ እኔ ውጭ ቆንኩኝ፣ ኦፊሰሮቹ ውስጥ ገቡ። ከዛ በኋላ ስናይ ረጅስተሩን፣ አንዱን ነገር ብቻ አውጥተው ወስደውታል። በኋላም ውጭ ጥለውት ነው የተገኘው። ሰው ተሰባብሮ አገኘ ነው የነኩት ነገር የለም። ገንዘቡን ከውስጥ አልወሰዱም። እኛ ገንዘብ ስተና ይህ የሆነው መቼ ነው? ቨርጂኒያ ሐሙስ ሌሊት ነው ያደረጉት። የጀመሩት ከዚህ ነው። እኛ ጋ ሰኞ ነው የሆነው። አልጠበቅኩም። እኔ እንደዚህ እንትን አልመሰለኝም ነበር። ና ወደ እናንተ ወደ ኒውስ ምናምን አላቀረብኩትም። ቢኮዝ ዝም ብሎ ተራ ሌባ ነበር የመሰለኝ። መጀመሪያ ላይ የቦታው መሆኑን ስና እኛም ማሳወቅ እንዳለብን ገባን። ና ያው አሳወቅም ማለት አቶ አይን አለም ዘለቀ የቤተሰብ ምግብ ቤት ባለቤት ናቸው። ቤተሰብ ሲልቨር ስፕሪንግ ሜሪላንድ ጆርጂያ አቬኒው የሚባለው ዋና ጎዳና ላይ ከፊት ለፊት የሚገኝ ምግብ ቤት ነው። ጉዳት እንጂ ዝርፊያ ካልተፈጸመባቸው ቤቶች መካከል እዚህኛው ቤት ላይ የደረሰው ጉዳት ከሌሎቹ ለየት ያለ ይመስላል። አቶ አይናለም ያስረዳሉ። ቅዳሜ ቀን ነበር ጠዋት ስንመጣ፣ እሑድ ጠዋት ነው ያየሁት። ዙሪያው የእኛ ቤት ታውቀው እንደሆነ መስታወት ነው በትልቁ። ከዛ መስታወቱ ተሰብሮ ነው ያገኘሁት እሑድ ጠዋት ስንመጣ። በፊት ለፊት በኩል ነው በጎን በኩል ነው የተሰብረው፣ በጎን ነው፣ በካልዲስ በኩል ነው በካልዲስ ገቡ ሰብረው የኛ መስታወቱ ይሄ ላስቲክ ስላለው ውስጡ ከሰበርከው በኋላ መግባታችን የሚያውንትን ይላል እንጂ የመታወ ቦታ እየተፈረከሰ ወደ ውስጥ ነገር የሚገባው እንጂ አያሳልፍህም። ተውቶቹ ናቸው የተባበሩት እንጂ ወደ ውስጥ የገባ ሰው የለም። ለፖሊሶቹ የሚረዳ በካሜራዎቹ ተቀርጾ የቀረ ነገር እንዳለ አቶ አይናለምን ጠየቅኳቸው። ለፖሊስ ሪፖርት አድርገናል። ያው መጥተው አይተዋል። እነሱ ማን እንደሆነ ምን እንደሆነ ያው እስኪያጣሩ ድረስ ልናቀው ነገር የካውንቲ ሰዎችን ዛሬ መጥተው ነበረ እነሱም እንከታተላለን ብለዋል። ተመሳሳይ ጥያቄ በሜሪላንድ ላሉት የወሰን የለሽ ገበያ ባለቤት ወይዘሮ ኤልሳ አነሳውባቸው። ካሜራ አላገኛቸውም፣ ፊታቸው ስካቨር አልተገኝም። ግን ኦፊሰሮቹ ኮንፊደንስ አላቸው፣ እንይዛቸዋለን የሚል ኮንፊደንስ አላቸው ኦፊሰሮቹ። በእርግጠኝነት እናንተ ያያችሁት የለም? በካሜራችሁ እናንተ ያያችኋቸው ቻልኩም አይተናል፣ ብልናቃ ፖሊስ መቼ ነው መጥቶ ያነጋገራችሁ? በማግስቱ። አዎ፣ ያው ጠዋት ስመጣ ኦፊሰሮች ጠርቼ ነው፣ አብሬን የገባሁት ከኦፊሰሮች ጋር ነው የመጣሁት እኔ። ሌሊቱን አልታየም ነበር ክፍት ነበረ ማለት እንዳያደረው እንደዛው። አዎ እሱ ነው የሚገርመው። ለሌላም ተጋልጠን ልንሰጥ እንችል ነበር። እውነት ለመናገር እግዚአብሔር ጥበቃ ነው እንጂ እነሱ በሰበሩት ሌላው ገብቶ ዘርፎ መሄድ ይችል ነበረ። ምንም አይነት ጉዳት ካልደረሰበት በቨርጂኒያ ስካይ ላይን ተብሎ ከሚጠራው የገበያ አካባቢ እልፍ ብሎ ባለው አዲሱ የገበያ ማዕከልም ቀድሞ ጨጨሆ ይባል የነበረውና አሁን የሺ ክትፎ ተብሎ የሚጠራው ምግብ ቤት ባለቤት የሆኑት አቶ አንድ አምላክ አንዲ በድርጅታቸው ላይ ተመሳሳይ ነገር መፈጸሙን ነግረውናል። ሐሙስ ሌሊት አራት ሰዓት አካባቢ ነው እኛ ጋር ተፈጠረ። ፖሊሶች ደውለው መጣን፣ ያው በሩ ተሰበረ። ብዙ እኛ አካባቢ ብዙ ተሰበሩ። አብዛኛዎች መስ ተሰብረው ምናምን ድርጅታ ያለው ያው ሬጅስተር ወሰዱበት የሌለውን ብሎ በተብረው ሲገቡ፣ ያው ምንም ንብረት ምንም የወደመ ነገር የለም። በሩ አንዳንድ ቦታ ካሽ ሬጅስተር ወስደውበት ካሽ ሬጅስተር ካለው ካሽ ሬጅስተር የወሰዱ አሉ ያው እኛም ጋር ካሽ ሬጅስተር ስለሌለን ምንም ነገር ያው የወሰዱት ነገር የለም። እዚያው ቨርጂኒያ አሌክዛንድሪያ ውስጥ ሌሎች ኢትዮጵያውያን መደብሮች በሚበዙበት ሳውዝ ቫንዶርንና ፒኬት አካባቢን በሚገኙት የጸደይና የናዝሬት ገበያ ላይ ተመሳሳይ ድርጊት ተፈጽመዋል። ከጸደይ ካሽ ሬጅስተሩ ወይም የገንዘብ መቀበያውና ሂሳብ መመዝገቢያውን ሲሰረቅ የናዝሬት ገበያው የደረሰ የደረሰበት ጉዳት የበር ስብራት ብቻ ነው። የበሮቹን መስታወት በድንጋይ ለመስበር ሞክረው ሳይሳካላቸው በተሽከርካሪ ገብተው ሲያመልጡ ካሜራው ቀርጾ እንዳስቀራቸው ባለቤቶቹ ነግረውናል። ከናዝሬትና ጸደ ገበያ አጎራባች ከሆኑትና ከኢትዮጵያውያን ውጭ የሌሎች ማህበረሰብ አባላት ንብረት በሆኑት አንድ የፒሳና ሌላ የኬክ ቤትም ላይ ተመሳሳይ ጉዳት መድረሱን ተነግሮናል። ለባለቤቶቹ ማንነታቸውን በእርግጥ መለየት የተቻለ አልነበረም። በሜሪላንድና ቨርጂኒያ ነጋገርኳቸው ብዙዎቹ የንግድ ባለቤቶች ግን ፖሊስ በቀላሉ ሊያገኛቸው እንደሚችል ተስፋ ማድረጋቸውና አንዳንዶቹም ይኸው የተነገራቸው መሆኑን ነግረውኛል። ይህ ነገር ግን በኢትዮጵያውያን የንግድ ድርጅቶች ላይ ብቻ የተፈጸመ ድርጊት ይሆን? ተራ ሌብነት ነው ወይስ ምን ሊሆን ይችላል? በሜሪላንድ የወሰን የለሽ ገበያ ባለቤት ወይዘሮ ኤልሳ እንዲህ ይላሉ። የእናንተ ቤት ብቻ ነው ወይስ ሌሎች ኢትዮጵያዊ ቤት ብቻ ነው? አሁን በምሰማው የኢትዮጵያዊ ቤት ብቻ፣ ምክንያቱም እኔ አካባቢ የሌሎችም አለ። አልፎ አልፎ ነው እንዲህ የሚያደርጉት ያሉት። የኢትዮጵያዊ ቤት ብቻ ነው። አይ ዶንት ቲንክ ሌብነት አይመስልም። ወይ የማስደንቀት ለእኔ፣ እውነት ብትጠይቀኝ፣ ትርጉሙም አይገባኝም። ትርጉም የምሰጠው ነገርም አይደለም። የሞኝ አሰራር ነው። በዚህ ሀገር ውስጥ ይህንን ማድረግ ሞኝነት ነው ለእኔ እስከሚገባኝ። በሜሪላንድ የቤተሰብ ምግብ ቤት ባለቤት አቶ አይናለምም ተመሳሳይ ጥያቄ አላቸው መሆኑን ያነሳሉ። ከእምን አካባቢ እኛ ብቻ አደለንም፣ ሌሎችን ቤቶች ተደርገዋል። እንዳልኩ ሰኞ ቀን ነው የአራት ኪሎ ሰኔለሽ የነሱም ተሰብረዋል። የአራት ኪሎ ገበያ ማለት ነውከማት እነሱ ናቸው ተሰበሩ። ከዛ ውጭ ሌሎች አገር ሰዎች የሌሎች ቢዝነሶች ላይ የተነካ ነገር የለም። እናንተም መደዳም ቢሆን እኛ ብቻ ነን ሌላ እናንተም ሞክረው ስላቃታቸው ይሆናል የተውት ነው ብለህ ነው የምታስበው፣ ወይስ ሙሉ ለሙሉ ተሰብሮ ወደ ውስጥ ገብተውም ሊሆን። ለነገሩ ወደ ውስጥ መግባት ከፈለጉም ይከለክላቸው በጋግበሉት በጣም ቢረግፋል አላቅም ብቸኛል። ፊት ለፊትም ስለሆነ ከፊት ለፊትም ፋይር ስቴሽን አለ፣ ፖሊሶች አሉ። በጣም እኔ እንጃ ይሆናል እንዲነው ደለ ግራም ይገባ ነገር መንገድ ዳር ነው ያለው። የእናንተ ጆርጂያ ላይ ነው ያለው ራሱ የሚገርምህ ነው በቃ ፊት ለፊት ነው ብርሃን አለ ቀን በላ። በቨርጂኒያ ያነጋገርኳቸው ብዙዎቹ የንግድ ድርጅቶች ጉዳዩን ወደ ተራ ዝርፊያ ያዘነበለ መሆኑን ይገልጻሉ። የየሺ ምግብ ቤት ባለቤት አንዱ ናቸው። ጉዳቱ የደረሰው በሌሎችም የማህበረሰብ አባላት ላይ መሆኑን ይገልጻሉ። በእኛ ግቢ አሉ የሆነ አንድ ቬነስ የሚባል ቤት አለ። የአረብ ቤት ነው። ንድ ሶ ፋሚሊ ማርኬት የሚባልም አለ አሉ አሚን ሁለት ቤቶች አሉ። ለምሳሌ የአበሻ ያልሆኑ ያየዋቸውና ግቢ ውስጥ ማለት ነው። በመጨረሻ ያነጋገርኳቸው በቨርጂኒያ ትውልደ ኢትዮጵያውያንና ኤርትራውያንን ጨምሮ ከሰላሳ በላይ የንግድ ድርጅቶች ያሉበትና ሕንፃዎች ባለቤት የሆኑት ሚስተር ሻሮንን ነበር። ይህ እነ የሺ ክትፎና ገብረትንሣኤ ኬክ ቤትን ይጨምራል። ስለ ሁኔታው ጠየቅኳቸው። በሚቀጥለው ቀን የሄድኩት ምክንያቱም የተሰባበሩትን ጠጋግነውና ፕላስቲክ አድርገውበት ነበረ። ስለዚህ አንድ የሆነ ሰው ሁሉንም የመስታወት በሮች የሰባበራቸውን የሚመስለው ተሰባብረዋል። አንዳንዶቹ ወደ ውስጥ ገብተዋል። አንዳንዶቹ ገንዘብ ሰርቀዋል የሚመስለው የገንዘብ መቀበያውንና ሂሳብ መመዝገቢያውን ወይንም ጥሬ ገንዘብ የሚፈልጉ ነው የሚመስሉት በዚያ የመደብሮች ስብስብ ውስጥ ጉዳት የደረሰባቸው እስከ አምስት የሚደርሱ ድርጅቶች መሆናቸውን አቶ ሻሮም ተናግረዋል አንዳንዶቹ ላይ የገንዘብ ዝርፊያ የተፈጸመባቸው አንዳንዶቹ ላይ ግን የስብራት አደጋ የደረሰባቸው መሆኑን ገልጸዋል ባለቤቶቹ ትውልድ ኢትዮጵያ ብቻ የሆኑ የሚል ጥያቄ አነሳውባቸው ኢትዮጵያን ኢጂፕሽን ሱዳኒ It was Chachaho restaurant and it was Villaunch, I guess, and it was Gabra Tanasi, it was Venice, Venice Lounge, it was Al Khal Khalili, it was Family Market. That's all I understand. Ah, I tell them. Ethiopia, then, gives us two in Sudan, two in the in the barom of the house, Gabra Tanasi, cake house, Venice Lounge. አል አልሀሊሊ፣ ፋሚሊ ማርኬት የመሳሰሉት ናቸው። በገበያ መደብሮቹ ላይ የተፈጸሙ ድርጊቶች በተለያየ ቀናት ሲሆን መጀመሪያ በሜሪላንድ እንደ ኤሮፓ አቆጣጠር ማክሰኞ ኤፕሪል 20 በነ ወሰን የለሽ ገበያ ላይ፣ ከዚያ በቨርጂኒያ ፎርስ ቸርች እና አሌክዛንድሪያ በሚገኙ ድርጅቶች ላይ ሐሙስ ሌሊት ኤፕሪል 22፣ በመጨረሻም እንደገና በሜሪላንድ በነ ቤተሰብ ምግብ ቤት ቅዳሜ ኤፕሪል 25 ሌሊቱን የተፈጸመ መሆኑን ተረድቻለሁ። ይሁን እንጂ በሜሪላንድ በተመሳሳይ ቀንና ሰዓት ተመሳሳይ ይዘት ያለው ጥቃት ከትውልደ ኢትዮጵያውያን ድርጅቶች ውጪ በሌሎች የተፈጸመ መሆኑን ማረጋገጥ አልቻልኩም። ብዙዎቹ የንግድ ድርጅቶች ስማቸው እንዳይገለጽ የፈለጉ ሲሆን የሞንትጎምሪ ፖሊስና የአሌክዛንድሪያና የፎልስ ቸርች የፖሊስ መምሪያዎችን ለማነጋገር ያደረግኩት ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ራዲዮ፣ ደረጀ ደስታ ነኝ። ጤና ይስጥልን።